ወልቃይትና አካባቢው ለሰብአዊ መብት ድርጅቶች ለሲቪክ ማህበራትና ለጋዜጠኞች ክፍት እንዲደረግ ሲል ልሳነ ግፏን የተሰኘ አንድ ድርጅት ጠይቋል። አካባቢው ለበርካታ ዓመታት በህወሓት ሙሉ ቁጥጥር ስር የቆየና የተለያዩ የመብት ጥሰቶችም የተፈጸሙበት ነው ያለው የድርጅቱ ሊቀመንበር የመሩት የልዑካን ቡድን ለመጀመሪያ ጊዜ ወደ ኢትዮጵያ በመምጣት ከከፍተኛ ባለስልጣናት ጋር ተወያይቷል። ልሳነግፎን በመሳሰሉ ድርጅቶች የሚነሱ ውንጀላዎችን በተደጋጋሚ ሲያስተባብል ከቆየው የትግራይ ብሔራዊ ክልል መንግስት ቃል አቀባይ ምላሽ ለማግኘት የተደረጉ ጥረቶች እስካሁን አልተሳኩም ይለናል ልሳነ ግፎን በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ወደ ሀገር ውስጥ ከመጡ መሰረታቸውን በውጭ ያደረጉ ድርጅቶች አንዱ መሆኑን ጠቅሶ እስክንድር ፍሬው ተከታዩን አድርሶናል። አዲስ አበባ በዓለም የተለያዩ ማዕዘናት የተበተኑ ኢትዮጵያውያን መናኸሪያ ሆናለች። ይህ ከአራትና አምስት ወራት በፊት እንኳን የሚታሰብ አልነበረም። በፖለቲካ አመለካከት በተለያየ ጎራ የተሰለፉ፣ በቀደሙ የመንግስት አካሄዶች የተገፉ፣ የደህንነት ስጋት የነበረባቸው ሁሉ ዛሬ በዚች ከተማ ይታያሉ። በውጭ የሚንቀሳቀሱ የኢትዮጵያ የፖለቲካ ድርጅቶችና የሲቪክ ማህበራት መሪዎች፣ የሚዲያ ተቋማት፣ ግለሰቦች ብቻ ከሁሉም ዓይነት ወደዚች ከተማ እየመጡ ነው። እነዚህ የተለወጠው የኢትዮጵያ የፖለቲካ ሁኔታ ማሳያዎች በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተጣለው ተስፋም ነጸብራቆች ጭምር ናቸው። ለዛሬ መሰረቱን አሜሪካ አድርጎ ሲንቀሳቀስ ከቆየ የኢትዮጵያ የሰብአዊ መብት ተሟጋች ድርጅት ጋር ቆይታ አድርጌ ያለው በእናታቸው በኩል የዳግማዊ አጼ ቴዎድሮስ የልጅ ልጅ መሆናቸውን የገለጹት የድርጅቱ ሊቀመንበር አብዩ በለው ጌታሁን በኢትዮጵያ ያለው ለውጥ እንደሚመጣ እናውቅ ነበር ይላሉ። ይህ ለውጥ በአጭር ጊዜ ውስጥ እንዲመጣ ከፍተኛ ትግል እናደረግ ነበር። ፈቃደ እግዚአብሔር ተጨምሮ በጣም በአጭር ጊዜ ውስጥ ነገሩ ተቀይሮ፣ እኛ ወደዚህ ባልጠበቅነው ጊዜ በፍጥነት ልንመጣ ችለናል። የድርጅታቸው የልሳነ ግፋውን ትኩረቶችም ያላግባብ ወደ ሌላ ክልል ተጠቃለሉ ያሏቸው የወልቃይት የጠገዴና የጠለምት አካባቢዎች መሆናቸውን ሊቀመንበሩ አብራርተዋል። ድምፁ ታፍኖ ጋዜጠኛ፣ የሰብአዊ መብት ተሟጋጅ፣ ዓለም አቀፍ ድርጅቶች የማይገቡበት የማይደርሱበት በአፈና ውስጥ ያለ ሕዝብ ስለነበር እኛም ከዛ ማህበረሰብ የወጣን ስለነበር ቢያንስ ቢያንስ የህዝባችን ድምፅ መሆን እንችላለን። የህዝባችን ሰቆቃ፣ ስቃይ፣ ግፍና መከራ ስለማሰማት ልሳን ለመሆን የተቋቋምን ድርጅት ነን። ሁሉም የመጣንበት ጉዳይ በቀጥታ ከዛ ጋር የተያዘ ነው። የመጀመሪያ ምዕራፍ የትግል አጀንዳችን ተሳክቷል ሲሉም አቶ አብዩ አብራርተዋል። ለሳነገፋ የመጀመሪያ ምዕራፍ የትግል አጀንዳ አድርጎ የተንቀሳቀሰው የወልቃይትን ጉዳይ የሚዲያ ጉዳይ ማድረግ የወልቃይትን ጉዳይ የሰብአዊ መብት ተሟጋች ድርጅቶች ጉዳይ ማድረግ የወልቃይትን ጩኸት እና ሰቆቃ ዓለም ሰምቶት አጀንዳው አድርጎ እንዲወያይበት እንዲነጋገርበት፣ በመፍትሄውም ላይ የራሱን ድርሻ እንዲያበረክት እንዲታወቅ ማድረግ ነው። እና ልሳነ ግፏን ባደረጋቸው ጥረቶች አሁን ወልቃይትና ወልቂጤ ለኢትዮጵያ አይምታቱበትም። ከዚህ በፊት ወልቃይትና ወልቂጤ እንኳ ስንጀምር ተምታቶም አይተናል። ስለዚህ ምንድን ያደረግ ነው? ሚዲያው ላይ ዌብሳይቶች ላይ በተለያዩ መጽሄቶች ላይ ጋዜ ቤቶች ላይ የወልቃይት ጉዳይ እንዲነገር ችግሩ እንዲጋለጥ። እግዚአብሔር ይመስገን አሁን የወልቃይት ጉዳይ የሁሉም ሰው ጉዳይ ነው። የወልቃይትን ጉዳይ የማያውቅ ከኢትዮጵያ ገጠራማ አካባቢዎች እስከ ስቴት ዲፓርትመንት የወልቃይት ጉዳይ አጀንዳ ነው፣ ከአሜሪካ የውጭ ጉዳይ መስሪያ ቤት ድረስ። ትክክል። በዚህ ሂደት ውስጥ ብዙ ኢትዮጵያውያን ተሳትፈዋል። ብዙ ኢትዮጵያውያን ተረባርበዋል። ልሳነ ግፏን ብቻ አይደለም። የመሪነቱ ሚና ግን ፈርቀዳጅ ሆኖ በተለይ እስከ 2008 የኢትዮጵያ አቆጣጠር የወልቃይት የአማራ ማንነት ኮሚቴ ተነስ ተነስቶ በኢትዮጵያም ውስጥ በደንብ እስኪያዳረሰው እና ከመጀመሪያም ልሳነ ግፏን ይዞት ከመጣው ትግል ጋር ተዳምሮ አሁን የወልቃይት ጉዳይ በኢትዮጵያ ግንባር ቀን ደሞ አጀንዳ ሆኗል። ይህ ልሳነ ግፏን የሚኮራበት የሚደሰትበት ትልቁ ስኬቱ ነው። የወልቃይት የአማራ ማንነት ጥያቄን ኮሚቴን ጠቅሰዋል። ቀደም ሲል እንግዲህ ወደ አንዳንድ ሰዎች አእምሮ የሚመጣው እርስዎ አሁን ስለ እናንተ ድርጅት ሲናገሩ ከወልቃይት የአማራ ማንነት ኮሚቴ ጋር ምን አይነት ግንኙነት ነው ያላችሁ በጋራ ሰሩ ነበር ወይ አሁንስ ምን አይነት ግንኙነት ነው ያላችሁ የወልቃይቴ አማራ ማንነት ኮሚቴ ጋር በመጀመሪያ የሚኖረን ግንኙነት እንደ ማንኛውም ወልቃይቴ ትግሉን የመደገፍ ለትግሉ እውቅና የመስጠት ምናልባትም በሚያስፈልጉ በቀጥታ ይሁን በተዘዋዋሪ ሀሳቦችን የማካፈል ጥረት እናደርግ ነበር ይሄ የሚመጣውም በቀጥታ ለመሳተፍ በፍጹም የማይቻልበት ነበር የነበረው አፈና የነበረው ስርዓት ይህን አይፈቅድም በእኛም ምክንያት ተወንጅለው መወንጀላቸው አሁን ባይቀርላቸውም በእኛ ምክንያት ተወንጅለው እኛ እንደ ምክንያት ተጠቅሰን አደጋ ውስጥ እንዲወድቁ ስላልፈለግን አብዛኛውን ጊዜ የነበረን ግንኙነት በተመጠነ ደረጃ ነበር። ሰሞኑን ወደ አገር ቤት የተመለሱት እነዚህ አመራሮች በኢትዮጵያ በነበራቸው ቆይታ የብአዴን ሊቀመንበርና የሀገሪቱ ምክትል ጠቅላይ ሚኒስትር ከሆኑት አቶ ደመቀ መኮንን፣ ከአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውና ከሰሜን ጎንደር ዞን አመራሮች ጋር መወያየታቸውን አቶ አብዩ አስታውቀዋል። በወልቃይት ጉዳይ ላይ የመፍትሄ ሀሳቦችን ማቅረባቸውንም ሊቀመንበሩ አስታውቀዋል። ወደ ዝርዝሩ በስፋት መግባት እንደማይፈልጉ የጠቆሙት ሊቀመንበሩ ለምሳሌነት ግን አንዱን የመፍትሄ ሀሳብ ጠቅሰዋል። አካባቢው ለጋዜጠኞች፣ ለሲቪክ ተቋማት፣ ለሰብአዊ መብት ተሟጋች ድርጅቶች፣ ለሚመለከተው ለማንኛውም ገለልተኛ ወገን ክፍት እንዲሆን ነው። ምክንያቱም እዛ አካባቢ ብዙ ወንጀል ተፈጽሟል። ዓለም ያን ወንጀል የማጣራት የኢትዮጵያ ሕዝብ ያን ወንጀል የማጣራት የኢትዮጵያ ህዝብና መንግስት ያን አካባቢ የመመርመር መብት አለ። ስለዚህ አሁን በየኢትዮጵያ እስር ቤቶች እንደሚደረገው ጋዜጠኞች እየገቡ እንደሚያዩት፣ እንደሚጠይቁት የኢትዮጵያ ህዝብም እንዲያውቀው እንደሚደረገው ሁሉ በወልቃይትና አካባቢ በአጠቃላይ ህወሀት ፍጹም ቁጥጥር ውስጥ አድርጎት የነበሩት አካባቢዎች ክፍት እንዲሆኑና ገለልተኛ ከላይ ገብተው ሁኔታውን እንዲያዩ፣ እንዲመረምሩ ለህዝብ ይፋ እንዲያደርጉ እንግዲህ አሁን ባለው አከላለል አሁን እናንተ ትክክል አይደለም እያላችሁት ባለው አከላለል ወልቃይት በትግራይ ክልል ስር ነው የተካለለው። የትግራይ ክልልን መንግስት ለማነጋገርስ ሙከራ አድርጋችኋል ወደ ትግራይ ለመሄድ? በእውነቱ አላደረግንም። ወደ ትግራይ ክልል ለመሄድ ሙከራ አላደረግንም። ምክንያቱም መጀመሪያ ከህዝባችን ጋር መነጋገር ነው የፈለግነው። በቀጥታ ህዝባችንን መጠጊያ አርጎ ከያዘው ወይም ከህዝባችን ጋር ነኝ የሚለው አማራ ነኝ ይላል በአማራ ማንነቱ ጋር ሄዶ ሊነጋገር ከሚፈልገው አካል ጋር ነው የተነጋገር ነው መጀመሪያ። ለዛም ነው ወደ ጎንደር ምሄድ ነው። ለዛም ነው ወደ አማራ ክልል ሄድ ነው። በቀጣይ ግን ሂደቱ ራሱ ራሱ የሚገፋን የመፍትሄው አካል የትግራይ ህዝብና የትግራይ ክልላዊ መንግስት ስለሆነ ራሱ በእቅድ ተደግፎ እዚህ ደረጃ ያደርሰው ሕወሓት ስለሆነ ከሕወሓትም ጋር ትግራይ ህዝብም ጋር ከትግራይ ክልላዊ መንግስትም ጋር ተገናኝተን ወደፊት የምንነጋገር ይሆናል። አልፎ ተርፎም እዛ አካባቢ ቢሮአችንን ከፍተን ጉዳዩን በቅርበት ለመከታተል በመነሻ ሀሳብ ደረጃ አንድ ሌላ ጥያቄ ላንሳ። እንግዲህ የውልቃይትን ጥያቄ ለመፍታት ከተሄደባቸው ሂደቶች አንፃር በመንግስት እየተሰጡ ያሉ መግለጫዎችን ልጥቀስ። መጀመሪያ ጥያቄው መቅረብ ያለበት ለትግራይ ክልል ነው በትግራይ ክልል ውስጥም ለወረዳ ለዞን፣ ከዛ ለክልሉ ቀጥሎ ወደ ፌዴሬሽን ምክር ቤት ይመጣል የሚሉ እንደዚህ የሚጠቀሱ ሂደቶች አሉ። በተደጋጋሚ በመንግስት ሲጠቀሱ የቆዩ እስካሁን የነበሩ ሂደቶችን እናንተ እንዴት ነው የምትገመገሟቸው? ወይ እናንተ ግምገማ ምንድን ነው? በጣም ነው ማመሰግነው። ይሄ ጥያቄ ከመጀመሪያም ቧልት ነው። የዚህ የዚህ ጥያቄ አፈታት ለኛ ተራ ጉንጫ አልፋ ነው፣ ቧልት ነው። ምክንያቱም ችግሩ እኮ የተመሰረተው በህገ መንግስት ምናምን በሚባል ነገር አይደለም። ችግሩ የሚጀምረው ህወሓት 1968 ባወጣው የመጀመሪያ ማኒፌስቶ ትግራይን ሲገልጻት ወልቃይትና ጠለምትን የትግራይ አካል አድርጎ ነው የወጣው። ስለዚህ ከዛ በኋላ የወጡት ህጎች ወልቃይት የተከለለው በህገ መንግስት አይደለም። ወልቃይት የተከለለው 1987 ባወጣው ህገ መንግስት አይደለም። ወልቃይት የተከለለው 1984 በተደረገው የክልሎች አከላለል ስነ ስርዓት አይደለም። ወልቃይት የተከለለው በህግ ወይም በሰነድ ደረጃ 1968 ነው። 1968 ህወሓት ባወጣው ማኒፌስቶ ነው። ከዛ ቀጥሎ ህወሓት በተግባር ደግሞ አካባቢውን ክለው ወሰደው በወረራ ነው። ከ1972 ጀምሮ በሚያደርገው ትንኮሳና ወረራ ቦታውን በኃይል ይዞ ያስተዳደረው ወይም በኃይል ይዞ ቆይቷል እና ህገ መንግስቱ ወይሁን ሌላው ህግ ሲወጣ ይህንን ስህተት ለማረም መሰረት አድርገው አልወጡም። ስለዚህ ይሄ የህገ መንግስቱ የፌዴሬሽን አካሄድ ቅብጥር ስዮ ምናም የሚባለው ነገር ችግሩን አይፈታውም። ምክንያቱም ህገ መንግስቱ ራሱ ሲወጣ ያ ችግር እንደተፈጸመ አምኖ ተቀብሎ ያን ህገ ወጥ አካሄድ ለመፍታት ታልሞ የተዘጋጀ አይደለም። ስለዚህ የወልቃይትን ችግር የሚፈታው ህገ መንግስቱ ሳይሆን ወይም የፌዴሬሽን አሁን የሚሉት ፊትና ኋላ ሳይሆን ችግሩን የሚፈታው አስራ ዘጠኝ ስልሳ ስምንት የወጣውን የህወሀት ማኒፌስቶ ወልቃይትን ጠገዴን በትግራይ ክልል ውስጥ የሚያስቀምጠው ጠለምትን በትግራይ ክልል ውስጥ የሚያስቀምጠው ህግ ወይም ሰነድ የሚያፈርስ ያን ሰነድ የሚያርም ህግ ሲወጣ ብቻ ነው። ካለፉት ሁለት አመታት የተቃውሞ እንቅስቃሴ መነሻዎች አንዱ የዚህ የወልቃይት ጉዳይ ነው። ሁኔታው በአደባባይ ለታዩ ተቃውሞዎች ለተከተሉ ግድያዎችና እስራቶች ምክንያት ሆኗል። የወልቃይትንና ሌሎችንም ጥያቄዎች መነሻ አድርጎ በተለያዩ አካባቢዎች የተካሄደው የተቃውሞ እንቅስቃሴ የአገሪቱን አጠቃላይ ሁኔታ ቀይረዋል። ፖለቲካውንም የለውጥ ሀዲድ ውስጥ አስገብቷል። የትግራይ ብሔራዊ ክልላዊ መንግስትና የክልሉ ገዢ ፓርቲ ህወሀት በወልቃይት ጉዳይ ላይ ከዚህ የተለየ አቋምና የራሳቸው የሆነ ግምገማ ሲያስቀምጡ ቆይተዋል። ይህንን መሰረት በማድረግም ልሳነ ግፏን ባነሳቸው ሀሳቦች ዙሪያ ምላሽ እንዲሰጡኝ ቃለ ምልሱ ከተደረገበት ከአስር ቀናት በፊት ጀምሮ ጥረት አድርጌያለሁ። የትግራይ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑትን አቶ ረዳይ ሀለፎምን ከአስር ቀናት በፊት በስልክ ማግኘት፣ በምን ጉዳይ ላይ ላነጋግራቸው እንደምፈልግም በጥቅሉ መግለጽ ችዬ ነበር። አስቸኳይ ስራ ላይ ስለነበሩ መልሼ እንድደውል በተነገረኝ መሰረት ትናንትናን ጨምሮ የተለያዩ ሙከራዎች አድርጌ ያለው እስካሁን አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ うん。